የኦሮሚያ ክልል የቀድሞ ፕሬዚደንት የአቶ አለማየሁ አቶምሳ ሶስት ወንድሞች ባለፈው አርብ በታጣቂዎች በተከፈተ ጥቃት መገደላቸው ተዘግበዋል። በጅማ ዞን ኖኖ ቤንጃ ወረዳ በተጣለው አደጋ ሌሎችም ሰላማዊ ነዋሪዎች መገደላቸውና መኖሪያ ቤቶች መቃጠላቸው ተገልጿል። አሁን የመንግስቱ ጸጥታ አስከባሪዎች አካባቢውን እያረጋጉ መሆናቸውን የኖኖ ቤንጃ ወረዳ አስተዳዳሪ አስታውቀዋል። ገልሞ ዳዊት ተጨማሪ አለው። የቀድሞ የኦሮሚያ ክልላዊ መንግስት ፕሬዝደንት አቶ አለማዩ አቶምሳ ወንድሞች እንዲሁም የቅርብ ቤተሰቦች በታጣቂዎች መገደላቸውን የቀድሞ ፕሬዝደንት የወንድም ልጅ አቶ አዲሱ አደባ ቶምሳ ለቪኦኤ ተናግረዋል። ድርጊቱም ባለፈው አርብ ጠዋት ጅማ ዞኖኖ ቤንጃ ወረዳ ኮንቺ በምትባል ቀበሌ ማህበር መፈጸሙን ነው አቶ አዲሱ የሚያስረዳው። ጉያጅ፣ ማታ ጋፈ፣ ኩረሸኒ፣ ገነመበሪ፣ ሳቲ፣ ኩረለመራ፣ የገሬ ገንዳ፣ ኮንቺ፣ ጀለሞከሰቲ humna garii abaa oshanii jedhamuun yakki dhuguu dhaguggaa sanyii maatii obbo Walamaa yoo irratti raawwate ture. ባለፈው አርብ ታህሳስ 15 ከንጋቱ 12 ሰዓት ጀምሮ በታጣቂዎች ኮንቺ በሚባል ቀበሌ ማህበር በአቶ አለማየሁ ቤተሰብ ላይ የጅምላ ግድያ ተፈጽሟል። በዚህ ምክንያት ስምንት ሰዎች ሲሞቱ፣ ሁለቱ ደግሞ ቆስለው ሐኪም ቤት ናቸው። የዚህ መነሻ ኮንቺ ቀበሌ እሮብ ገበያ በሚባል አካባቢ ከቀናት በፊት ታጣቂዎች ገብተው ተኩስ ከፍተው ነበር። ስለዚህ መረጃ የደረሳቸው የቀበሌው ሊቀመንበር ሐሙስ ጠዋት ለወረዳ አስተዳደሮች አሳውቀው የጸጥታ ኃይሎች መጥተው ታጣቂዎች ላይ በወሰዱት እርምጃ ከታጣቂዎች ሁለት ሰዎች መጎዳታቸው ተሰምቶ ነበር። ከዚያ የመንግሥት የጸጥታ ኃይሎች ወደ ኋላ ሲመለሱ እነኚህ ታጣቂዎች ተጨማሪ ኃይል ይዘው መጥተው ሰላማዊ ሰዎች ላይ ጉዳት አድርሰዋል። ታጣቂዎቹ ከግድያው በተጨማሪ ንብረቶችንም አውደማቸውን አቶ አዲሱ አክሎ ገልጸዋል። የተገደሉት የአቶ አለማየሁ አቶምሳ ወንድሞች ሶስት ናቸው። እነርሱም ሙላቱ አቶምሳ፣ አደባ አቶምሳ ና ጢንጣ አቶምሳ ይባላሉ። ሌሎቹ ደግሞ የቅርቤ ስጋ ዘመድ የሆኑ በዕድሜ የገፉ ትላልቅ ሰዎች ናቸው። አጆቤ ገርቤ ቀደም ቀልቤሳ እና አብሮ አህመድ ይባላሉ። የተቀሩት ሁለቱ ደግሞ ሴቶች ሲሆኑ አንደኛዋ 12ኛ ክፍል ያጠናቀቀች ቀኔን አዳም ሞሲሳ ስትሆን ሌላኛዋ እናቷ ናቸው። ሟቾቹ ሁሉም ሰላማዊ ሰዎች የነበሩ ናቸው። ከማንም ጋር ግንኙነት የላቸውም። እንደ እኔ ታስቦበት የተፈጸመ ግድያ ነው። ከዚህ በፊት በቀድሞ ፕሬዚዳንት ቤተሰብ ላይ ተካቶ የነበረ ድርጊት አለመኖሩን አቶ አዲሱ ገልጸው አሁን የጸጥታ ኃይሎች በኮንጂ እንደተሰማሩ ተናግረዋል።

አርብ ታህሳስ 15 ታጥቆ የሚንቀሳቀሰው ኃይል በአቶ አለማየሁ ቤተሰብ መኖሪያ አካባቢ በከፈተው ተኩስ ዕድሜያቸው ከሰባና ሰማኒያ ዓመት በላይ የሚሆኑ ንጹሐን ዜጎች ላይ ግድያ ፈጽሞ ወደ ነበረበት ተመልሷል። ከዚያ በኋላ እኛ የአካባቢውን ነዋሪዎች የማረጋጋት ስራ ነው የሠራ ነው። የሞቱትን ከቀበርን በኋላ በግድያው ምክንያት የሸሹትን ወደ ቀያቸው እንዲመለሱ አድርገናል። አቶ ኩመራ ታጣቂዎቹ ለምን የቀድሞው የኦሮሚያ ክልል ፕሬዚደንት ቤተሰብን ለይቶ እንዳጠቁ የታወቀ ነገር የለም ካሉ በኋላ ድርጊቱን ፈጽመው ወረዳን ወደሚያዋስኑ ዞኖች ስለሸሹ ከታጣቂዎቹ መካከል በቁጥጥር ስር የዋለ እንደሌለም ገልጸዋል። ረቆንቀኖን የነጉቡን ለመጀሱን ደቂቃ ቁረሽ ነገድ ደማ ግዱ ቱቃሚ ከብዩ ሚሊሻን አሳ ነገኝ ከሚ ብለ ግን ይህ ወንጀል የተፈጸመው የመንግስት የጸጥታ ኃይል ሳይደርስ ከ15 እስከ 20 ደቂቃ ባልሞላ ጊዜ ውስጥ ነው። አሁን በቋሚነት ችግር ሆኖ የቀጠለ ክስተት የለም፣ አካባቢው ወደ ሰላም ተመልሷል። አቶ ኩመራ ታጣቂዎች በኑኖ ቤንጃ ወረዳ አለመኖሯቸውን ገልጸው አሁን ጥቃቱን ያደረሱት ከአጎራባዥ ዞኖች የመጡ ናቸው ሲሉም ገልጸዋል። ቤተሰብና መንግስት ለግድያው ተጠያቂ ያደረጉት የኦሮሞ ነጻነት ሰራዊት በሚል ራሱን የሚጠራውን ወይም መንግስት ሸኔ በማለት የሚጠራውን ቡድን ነው። ቪኦኤ ለግድያው ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረገው ሙከራ አልተሳካም። ዘመዶቻቸው በታጣቂዎች አርብ የተገደሉት አለማየሁ አቶምሳ አምስተኛ የኦሮሚያ ክልል ፕሬዚደንት የነበሩ ሲሆን ክልሉን ከ2003 ዓ ም ጀምሮ ስመሩ ከቆዩ በኋላ እስካሁን ባልተገለጸ ህመም በ2007 በታይላንድ ሀገር በህክምና ላይ ያሉ ህይወታቸው ማለፉን የህይወት ታሪካቸው ያስረዳል። ለአሜሪካ ድምፅ ገለጹ፣ ዳዊት ከዳም።